የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በሎስ አንጀለስ ከተማ ከሚኖሩ ኢትዮጵያውያን ጋር በወቅታዊ ሀገራዊ ጉዳዮች ዙሪያ ህዝባዊ ጉባኤ አካሂዷል። ሎስ አንጀለስ ከተማ የሚገኘው ዘጋቢያችን ዳንኤል ህዝባዊ ስብሰባውን ተከታትሎ ዘገባውን አድርሶናል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ። በሎስ አንጀለስ ጊዜያዊ አስተባባሪ ኮሚቴ አዘጋጅነት ባሳለፍነው ቅዳሜ በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ ከኢትዮጵያውያንና ትውልድ ኢትዮጵያውያን ጋር የፓርቲው ምክትል ሊቀመንበር አቶ አንዱዓለም አራጌና የኢዜማ ዓለም አቀፍ አባላት ተጠሪ አቶ ዮም መሳፍንት በተገኙበት በወቅታዊ አገራዊ ጉዳዮች ዙሪያ ህዝባዊ ውይይት አካሂዷል። በወርሃ ግንቦት 2011 ዓ ም በአዲስ አበባ በመስራች ጉባኤ ራሱን ያቋቋመው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ምክትል ሊቀመንበር አቶ አንዱዓለም አራጌ በህዝባዊ ውይይት መክፈቻ ላይ እንዳሉት ተዋይቶ መፍትሄ ማምጣት ካልቻል የመጨረሻ እጣፋንታችን መጠፋፋት ነው ብሏል። የዘረኝነት መንገድ ማንንም የተሳካ ድል አያስጨብጥም። የህዝብን አንድነት የሚያከብር ወንድማማችነት የሚያደፈርስ የመጨረሻው እጣፋንታው ሽንፈት መሆኑን ገልጿል። ተወያይተን መፍትሄ ደግሞ ማምጣት ካልቻልን ወዴት ነው ልንሄድ የምንችለው? ተያይዘን መጠፋፋት ነው። ይህን ሰሞን የሚታየው እብደት ያለ ማስተዋል እብደት ከዚህ የመጣ ነው። እርግጠኛ መሆን ብዙ ጊዜ አልወድም። እርግጠኛ ሆኜ ግን የምነግራችሁ ማንኛውም እብድ ማንኛውም እብድ በዚህ አይነት መንገድ የህዝብን ፍላጎት የማያከብር የህዝብን አንድነት የማያከብር ወንድማማችነትን የሚያደፈርስ በአገዛዝም መልክ ይምጣ በቡድንም መልክ ይምጣ በግለሰብም መልክ ይምጣ በትክክል ይሸነፋል። ይህንን ያለ ማወላወል እርግጠኛውን እነግራችኋለሁ። ችግሩ ከቀመሩ ነው። እኔም በዚህ መንገድ ብሄድበት ፍጹም አላሸንፍም። እናንተም በዚህ መንገድ ብትሄዱበት ፍጹም አታሸንፉም። የዘረኝነት መንገድ ማንንም ወደ ተሳካ የተሳካ ድል አያስጨብጠው። ትናንት አገዛዙን እንደምናሸንፍ ሁለት ሶስቱንን ንግጠኞች የነበር ነው ቀመሩ ስህተት እንደሆነ ስለምናቀ ነው። የጊዜ ጉዳይ እንደነበር ስለምናቀ ነው። ቀመሩ ስህተት ነበር። ማንም ይሆን ማንም፣ አማራው አረገው፣ ትግራይ አረገው፣ ኦሮሞ አረገው፣ አገዛዝ አገዛዝ ነው። ኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በጠራው በዚህ ህዝባዊ ጉባኤው ላይም የፓርቲው ዓለም አቀፍ አባላት ተጠሪ አቶ ዮው መሳፍንት በጉባኤው ላይ ባሰሙት ንግግር ላይ እንዳሉት በዝምታ የምናገኘው ክብር በምንም መለኪያ ከሀገር ክብር እንደማይበልጥ በመጥቀስ ከዜማ ጋር በጋራ እንስራ በማለት ጥሪያቸውን አስተላልፈዋል። የሚጮሁት ጽንፈኞች ጥቂት እንደሆኑ ነገር ግን በዝምታ የተዋጠው ብዙሃኑ ካልተነሳ በቀር እነዚህን ጽንፈኞች ማሸነፍ እንደማንችል አምናለሁ። በዝምታ የምናገኘው ክብር በምንም መለኪያ ከሀገር ክብር አይበልጥም። የእኛ ክብር በምንም መስፈርት ከሀገራችን ክብር አይበልጥ ኑ ዝምታችንን እንስበር ኑ ሀገራችንን በጋራ እንለውጥ ኑ ለምንወዳት ሀገራችን ተስፋ ከኢዜማ ጋር በጋራ እንስራ ለማለት እፈልጋለሁ አመሰግናለሁ በጣም በዚሁ ህዝባዊ የውይይት መድረክ ላይም በወቅታዊ ሀገራዊ ጉዳዮችና በፓርቲው ፕሮግራሞች ይዘት ዙሪያ ከተሳታፊዎች ጥያቄ ቀርበው ከመድረኩ መልስ ተሰጥቶባቸዋል የእናንተ ፓርቲ ከአለው ከዶክተር አብይ መንግስት ጋር በጣም የቀረበ ግንኙነት እንዳላችሁ እና እንዲሁም ብዙ ሰው ከዚህ በፊት እንደጠበቀው ኦልተርናቲቭ ድምፅ ይኖራል የሚል ሁኔታ በነበረበት ሰዓት እናንተ ጭራሽ እንዲያውም የእነሱ ደጋፊ የመምሰል አይነት ሁኔታ አለ ብለው ብዙ ሰዎች ያሟችኋል። ከዶክተር አብይ መንግስት ጋር እንዲያውም ቀለል አድርጎ ነው ወንድሜ የጠይቀን ተለጣፊዎች ናቸው ሁሉ ይሉናል። ግን መቼስ መገመት ተገቢ ነው። እኔ መለጠፍ ባመንሮ የምለጠፈው ነፍሳቸውን ይማርና አቶ መለስ እያሉ ነው የዛን ጊዜ ኢህአዲግን እስከ ደገፈ ድረስ፣ ኢህአዲግን ሀሳብ እስከ አስፈጸመ ድረስ መሃይምም ቢሆን ሚኒስትር መሆን ይችላል ሲሉ ተሯሩጬ ሚኒስትር መሆን ይችል ነበር። ቢያንስ ኮብራ ይኖረ ነበር። ጥሩ ቢላ ቤት፣ መሬት፣ ቤት መሬት ይኖረ ነበር። የዛን ጊዜ አልተለጠፍኩም፣ ሌሎቻችንም አልተለጠፍንም። ሞት ከፊታችን እያለ መከራ ከፊታችን እያለ ፈጣሪ አምነን ወገኖቻችን አይረሱንም ብለን ዋጋ ነው የከፈልነው። በመታበይ አይደለም። ከእኛ በላይ ዋጋ የከፈሉ አሉ። የእኛን እድሜ ግማሽ ሳይኖሩ የሞቱ አሉ። የእኛ መስዋዕትነት ኢመንት ነው። እግዚአብሔር ትንሹን መስዋዕትነት ትልቅ አድርጎ በእናንተ ፊት እንደዚህ በሞገስ አኖረን። ግን ነገን ያላዩ ብዙ ወጣቶቻችን ዋጋ ከብለዋል። ሰልፍ ለሲሆኑ ልጆች ግን ቢያንስ ቢያንስ በመለጠፍ በጥቅማጥቅም ግን የምንደለል ሰዎች እንዳልሆንን መገመት ቀላል ይመስለኝ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ በተለያዩ የአሜሪካ ከተሞች መሰል ህዝባዊ ውይይት እንደማያካሄድና ለፓርቲው ማጠናከሪያ የሆን ዘንድ ከጨረታ ሀያ ሺህ የአሜሪካን ዶላር መሰብሰቡንም ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀልስ ካሊፎርኒያ።